በቦታው በአጋጣሚ በቦታው ነበርኩኝ። ሶስት ሰዓት አካባቢ ጀምሮ ቂሊንጦ ከግቢው የሚነሳ እሳት ነበረ። ከዩኒቨርሲቲ አካባቢ የሚነሳ እሳት ነበረ። እሱን ተከትሎ ደግሞ የሚሰማ የተኩስ ድምፅ ነበረ። በጣም ረዥም የተኩስ ድምፅ በጣም ማቋረጥ የሌለው የተኩስ ድምፅ ነበረ። ኦልሞስት የተኩስ ድምፅ ከግማሽ ሰዓት በላይ ሄዷል ማለት ይቻላል። ከዛ በኋላ በአካባቢው ላይ የተለያዩ ቦታዎች ከዛ ከአካባቢው ያሉ ፖሊሶችም ወይም ከሌሎች ቦታዎች በመኪና በመምጣት አካባቢውን ከበቡት እና እነሱ ደግሞ ከዛ አካባቢ ያሉ ሰዎችን ወደ አካባቢው ወደ ማረሚያ ቤቱ እንዳይጠጉ እና ወደ ማረሚያ ቤቱ ምንም አይነት እንቅስቃሴ እንዳይደረግ መንገድ ዘግተው ጦርነሽ ከታች ከላይ በኩል ደግሞ በሄኒከም ቢራ ፋብሪካ በኩል ገብተው እንደ ሀይድ ሰው እንዳይመጣ አድርገውት ነበረ። ከዛ ከፍተኛ ተኩሱ ኦልሞስት አንትን ለብዙ አላቆመም ነበረ፣ ረዥም ነበረ። እስረኞች ከውስጥ ሲጮሁ ድምፅ ይሰማ ነበረ። እኔ በጣም በብዙ ርቀት ነበርኩ። በጣም ሩቅ ባይባልም ራቅ ያለ ቦታ ነበርኩ። ግን ያን ያህል ቦታ ድረስ ይህን ይመስላል። እንደው ምናልባት ከሰማ በአካባቢው ላይስ ከፍተኛ ተኩስ ከተሰማ በኋላ የሌሎች አምቡላንስ የመሳሰሉት ነገሮች ድምጽ ሰምተል መጥቷል። አዎ መጀመሪያ መጀመሪያ የመጣው የእሳት አደጋ መኪና ነው የመጣው። ሁለት የእሳት አደጋ መኪናዎች ሲገቡ አይተናል እዛ ያለ ሰዎች። ከዛ በኋላ ግን እሱን ተከትሎ የአምቡላንስ መኪኖች ግቢ ውስጥ ይገቡ ነበረ። ተመልሰው በጣም በሚገርም ፍጥነት እየወጡ ሲሄዱ ተመልክተናል እዚህ። ከዛ በኋላ ከሄድኩም በኋላ ወደ ጦርኖች ሆስፒታልም ከዛም አልፎ ደግሞ ወደ ከተማ በሚወስደው መንገድ ላይ ወደ ቃሊቲ መንገድ ላይ ሲሄዱ አይተናቸዋል ግን አሁን በዛ አካባቢ የደረሰውን አደጋ እንደዚህ ነው ብሎ ለመገመት በጣም አስቸጋሪ ነበር። ምክንያቱም ማንም ሰው ወደዛ አካባቢ እንዲቀርብ አልተፈቀደለት ነበረ። አካባቢው በጣም ከፍተኛ የሆነ የሴኩሪቲ ፕሬዘንስ ነበረ እና ያንን ጥሶ ማልፎ ማየትም ከባድ ነበረ። እስኪ አንተ ባለበት ቦታ አንተ ባለበት ቦታ የሰማኸው የተኩስ ሩምታ ምን ያህል ጊዜ የቆየ ነው? ጩኸት ውስጥ እንዴት ነበር? የተኩስ ሩምታ ኦልሞስት በጣም በጣም በጣም በተቀራረበ መልኩ ነ ኃይለኛ የሆነ የተኩስ ሩምታ ከሰላሳ ና ከአርባ ደቂቃ በላይ ሲሄድ ሰምቻለሁ። ከዛም በላይ የሚሆን ሄደዋል መሀል መሀል ላይ እያቆመ ደግሞ ኦልሞስት በቃ ከአንድ ሰዓት ወደ አንድ ሰዓት የሚሆን የተኩስ ሩምታ ነበረ። ከፍተኛ ተኩስ ነበረ። የሰላሳ ደቂቃው በተለይ በጣም በጣም የአካባቢ ሰዎች የረበሸ እና በጣም ብዙ ሰዎች የተደናገጡበት ነበረ። ማንም ይሆናል ብሎም አልጠበቀም ነበር ና ከፍተኛ ነበር የእስረኞቹም ድምፅ ያንን ተከትሎ በጣም ከፍተኛ ድምፅ ይሰማ ነበር። ጩኸት ይሰማ ነበር። የድረሱልን ጩኸት እንደሆነም ያስታውቃል። ግን ማንም ወደዚ አካባቢ ደፍሮ መድረስ አልቻለም። የነበረው የሰራዊት ኃይል ከፍተኛ በመሆኑ መድረስ አልቻለም። እስቲ ስለ ሰራዊቱ ውስጥ ኃይል ያየኸውን ነገር ንገረን። በምንድን ነው በካሚዮን በከባድ መኪና ነው የመጡት ወይንስ በግር ነው እንዴት ነው? ከዛ አካባቢ ያሉ ፖሊሶች እዛ አካባቢ ያሉ ካምፖች ያሉ ይመስለኛል። ከዛ አካባቢ ያሉ ሰዎች ፖሊሶች በግርም የመጡ አሉ በኢፌሳር መኪና የመጡ አሉ በፒክአፖች የመጡ አሉ። እና ግን የነበረው እንትን ኃይል በጣም በጣም ከፍተኛ ነበረ። ተኩሱ በተጀመረ ከማረሚያ ቤት ጠበቃዎች ይመስለኛል ተኩሱ መጀመሪያ የተጀመረው በተጀመረ በአስር በአስራ አምስት ደቂቃ ውስጥ እኛ ቦታ አካባቢ ስንደርስ አካባቢው ከፍተኛ የሰራዊት ነው ተጠለቀለቀው። እና የፌዴራል ፖሊሶች የከተማ ፌዴራል ፖሊሶችን ጨምሮ ሌሎች ፖሊሶችም ነበሩ ወዲያውኑ ከዙሪያውን ግቢውን የማጠር ስራ እና የግቢውን ደህንነት ለመጠበቅ ሰኞች እንዳይመልጡ ይመስላል ዙሪያው ሲከቡት ነበር። ጥሩ እንግዲህ፣ በአካባቢው ያየኸውን ያስተዋልከውን የሰማኸውን ነግረህናል። ወደ አካባቢው የበለጠ መጠጋት እንዳልተቻለ ነው የገለጽክልን። ዝርዝር ነገሮችን ማወቅ አይቻልም ማለት ነው። እጅግ በጣም አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። መልካም